በምህፃረ ቃሉ ሲአይሲ ክላይሜት ኢኖቬሽን ሴንተር በመባል የተቋቋመ ማዕከል የተፈጥሮ መዛባትን በመጠበቅ አዲስ ሐሳብ ላፈለቁ እና ወደ ስራ ለገቡ ኢትዮጵያውያን ለአስራ አንድ አሸናፊዎች ከአምስት ሺህ እስከ አርባ አምስት ሺህ የአሜሪካን ዶላር ሽልማት ሰጠ። በቅድሚያም ስለ ተቋሙ የሚገልጹልን ዋና ስራ አስፈጻሚው ዶክተር አርያ አስፋው የአየር ንብረት ለውጥን ሊከላከሉ የሚችሉ ቴክኖሎጂዎችን አገር በቀል የሆኑ እነሱም በተግባራዊ ለማድረግ ተወዳድሮ ያሸነፉትን የወደ አስራ ሁለት ሰዎች ሽልማት ተሰጥተዋል። እነዚህም ወደ ንግዱ ዓለም በመሄድ አሁን ያለውን ችግር በተለይ ከአየር ንብረት ለውጥ ና ከአካባቢው ጥበቃ ጋር ያለውን እንዲቋቋሙ የሚችሉ ቴክኖሎጂዎች ናቸው። የአየር ንብረትን በንጽህና በአግባቡ በመጠቀም ቢያንስ ለሚቀጥለው ትውልድ ግንዛቤውን ለማስተላለፍ እየሰራ መሆኑን ስራ አስፈጻሚው በርግጥ ይሄኛው ተቋም የመጀመሪያው ነው በአይነቱ ማለት ይቻላል፣ የክላይሜት ኢኖቬሽን ሴንተሩ። ለውጥ ለማምጣት ግንዛቤ ያስፈልጋል፣ ትምህርት ያስፈልጋል። ይሄም ደግሞ የሚጀምረው በተለይ ከወጣቶች ከልጆች ነው። በርግጥ ወደፊት በየትምህርት ክፍሉ የሚሰራጭበትን መንገድ ደግሞ እየታሰበበት ነው። አላማውን በመደገፍ በበጎ ፈቃደኝነት የሚያምኑበትን ፍልስፍና ለታዳሚዎቹ ያሰሙት በቃለ መጠይቅ የሰጡት ምላሽ ዶክተር ሰላማዊት አክዲሉ ለሀገራችን ወጣቶች፣ ምሁሮች ወይም ስራ ፈጣሪዎች እነሱን በማበረታታት ከዛም በላይ ደግሞ ያን ያህል ችሎታ ካላቸው ጠለቅ ብለው ያላቸውን ማንነት ቢያዳብሩ የበለጠ ይፈጥራሉ የሚል እምነት ስላለኝ ዘወን የጣለ ፈሪ አይባልምና ያለኝን ለማካፈል ነው እዚህ የተገኘሁት። የሰዎችን ክህሎት ከውስጣቸው በበለጠ በማውጣት በኒውሮሳይንስ ላይ መረኮዘ የአስተሳሰብን በተመለከተ ማዳበር ላይ ነው ማስተምረው ወይም ያለኝን ማካፍለው። ከተሸላሚዎች ውስጥ ወጣት ሴቶች ስላበረከቱት ስራዎቻቸው በተከታታይ የሚገልጹልን ቃል ኪዳን ስለሺ እና ሚስጥር ጎሳይ በዚህ ሽልማት ወደ ተግባር እንድለውጥ አድርጎኛል። ትልቁ ችግር የገንዘብ ችግር ነበር እና ከሽልማቱ 33 ሺህ ዶላር ካገኘው በኋላ የላብራቶሪ ማሽኖሪዎቹ መግዛት ችያለሁ። ከዛ በኋላ ነው ድርጅት ስራ የጀመረው። የተማርኩት አለማ ዩኒቨርሲቲ ናቸራል ሪሶርስ ማኔጅመንት ነበር እና እዛ መመረቂያ ጽሁፌ የመሽሮም እንጉዳይ ዘር ላይ ነበር እና ከተመረኩ በኋላ መቀጠር አልፈለኩም እና በትንሹ አመርት ነበረን። ትልቁ ችግር የዘር ችግር ነበር። የተጣራ ዘር ማግኘት አልቻልኩ፣ እና በዚህ ሁኔታ ላይ ያለው ቻምበር ፍ ኮሜርስ አንድ ቢዝነስ አወጣ፣ የቢዝነስ ውድድር በአግሪ ቢዝነስ ለተመረቁ ማለት ነው። እና እዛ ላይ ተሳተፍኩኝ። ከአሸናፊ ተብለው ከተመረጡት ውስጥ አንዷ ነበርኩኝ። ፌስታል ወይም ደግሞ ከሚወድቁ የፕላስቲክ ማንኛውም አይነት ጠቅለያ ፓኬጆች የተለያዩ የቤት ውስጥ እቃዎችን ማምረት ነበረ። በዛ የተሸለም ነው የገንዘብ ሽልማት ነበረ ማለትም 29200 ካልተሳሳትኩ፣ የአሜሪካን ዶላር። ከጋዜጠኝነት ሙያው ራሱን ወደ ቴክኖሎጂ ሽግግር የቀየረው ወሰን ሰገድ መሸሻ ጋዜጠኝነትን በእኔ በኩል ለብዙ ነገር የሚያደርስ መድረክ ነው ብዬ ነው የማስበው። ምክንያቱም በአንድ ዘርፍ ላይ አንድ ኃላፊ ወይም አንድ ኤክስፐርት ወይም አንድ ቦታ ሄዶ ለመጠየቅ ሲፈለግ ስለዛ ባክግራውንድ የማወቅ ግዴታ ውስጥ እንገባለን። እነዚህ እነዚህ ነገሮችን በየራሳችን ውስጥ አስቀምጠን ራሳችን ልንጠቀምባቸው ለምንችላቸው ነገሮች መዋል ከቻል ላይብራሪ ውስጥ ከሚሰሩ ሰዎች የበለጠ ለመስራት የሚያስችል መድረክ ነው። አሁን የምጠቀመው ፖቴንሻል ኤነርጂና ካይናቲክ ኤነርጂ የተባሉ እምቅና ተንቀሳቃሽ ኃይል መፍጠር የሚችሉትን ነገሮች ነው የምጠቀመው። ፕሬሸርና የውሃውን ፍሰት ሊያስኬድ የሚችል ዲቫይስ ነው የሰራሁት በራሴ። ጌታቸው ተድላይ ለጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።